ሰዎች አንዳቸው ለአንዳቸው ሊያሳዩ የሚገባውን ሩህሩህነት ለእንስሳት የሚያሳዩ ዘንድ እንቅስቃሴዎችን የምታስተባብረው ከዘን መለሰን ነው ቀደም ብለን የሰማናት የምሽት እንግዳችን አድርገናታል። ቆየት ብለን እናገኛታለን። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙስ እየመራለሁ። ሪያሳ ስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ ይሻገር ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳበር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት ፌቨን። ጉዳት የደረሰባቸውንና ርህራሄ የተነፈጋቸው እንስሳቶችን ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች። ከህጻንነት የጀመረ ፍላጎት ነው። ከልጅነት ማለት ነውና ልጅ ያለው ውሾች ነበሩኝ አሳድግ ነበረ ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም እና እንስሳ አይቼ ማወቄን እራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ የለም ድመት እና ውሻ ሚባል ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት ወልዳ ነበረ በዛ ሰዓት እንዳለ የኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ስገቢ ድንጋይ ወርውር ይባል ይልኛል እና ልክ እኔ ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ የወረወርኩባት ነው የማልፈው፣ እዛ ትሻ ላይ ማለት ነው እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረው እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ ደብድቤያት የሚለውን ነገር አስተማሪኝ እና ከዛ በኋላ ያየሁትን ውሻ ለማራራጥ ነበር ስራዬ፣ ድንጋይ ይዞ ማለት ነው እና ከዛ እሷ ውሸት እንደገባች አላቅም፣ ዛ ያለኛው ሌላ ውሻ መጣች። እሷ እንዴት እንደሆነ አላቅም ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራቴን እና ከዛ በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳይደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳሁኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛም የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት፣ ግን ያው ህፃን ስለነበርኩ አቅም የለኝም፣ ማለት ማስጣት አልችለው። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ታዲግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ። የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል፣ ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቆምሻል፣ ወደ ተቋምም የቀየርሽው ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ። አሁን የቮለንቲር ቲም ሆኖ ነው ሆኖን ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሽን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣ ብሾችን ከመንገድ ማንሳት። ስልክ ደግሞ የሁሉንም ሁሉንም ማንሳት አንችልም፣ አቅም ይጠይቃል በጣም ብዙ አቅም ይጠይቃል እና ግን በተቻለ አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን፣ ውሾች፣ ድመቶችን አንስተው የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኝ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው አውተ የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አስተው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን እና ያው በብዛት ሕክምና ላይ ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው የተሰሩ ያሉት። አሁን እነሱ ግን በደንብ ይሰራል አሁን ላይም እንስሶች መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባ በየቀኑ አይደለም፣ በወራንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ ኛ ላይ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንሶች መመገብ እንዲጀምር የማድረግ ዘነቻ ነው። እሱ በሰፊው የተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው የተሰራ። ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው ችግር ባየለባት አገር ውስጥ እንስሳትን በዚህ ሁኔታ ርኅራሄና እንክብካቤ ማላመድ ትክክል አይደለም፣ የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ንገሩኝ። ተግዳሮቱ በጣም ብዙ ነው፣ እንዲወራ አያልቅም። ግን እኔ ምን አስባለሁ መሰለክ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላል እና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሀል ሀሳቤ? እኔ መራብን ካወኩኝ እንዴት እንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አይደል ወይ በስራ ተይዘ ወይም የሆነ የራብ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይ እንደምንበላ እኮ ታውቃለህ። በኋላ ግን ራብ አያስቀምጥም። የእንስሳ ደግሞ በጣም ፈንታው ለመብላት ነው። ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ እንደበታለኝ ራበኝ ይላል። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደው የራሁን ብቻ አይደለም የሚታገሉት ከህዝቡ ዱላ ጋር ነው። ረሃቡ ታመ እጥ ወጥቶ እንደዚህ ተዘክርኮ ምናምን እየተጎተ ትግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ እንደዛ ሆኖ አይጠቀሃል፣ ይቀጠቅጠሃል። እና የሚደርስብኝ ጫና ብዙ ነው። ግን ምንድን ነው አምኝበት የገባውት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድ ከለት ስለዚ ለውጥ ለማምጣት ሂደት ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም መጀመሪያ የጀመሩ ጊዜ አስጀንግጡኝ ነበረ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አደረ ያለው ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለውት። ግን ሰዎች እንደዛ ነው የሚያደርጉት። ተረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎሎ ይጎሉታል። አይኑን ጉልጉሎ ወደ አስፋት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱን ጥለውት ይጠብቁታል። ሩቆ ነው ምክንያቱም አንድ ቅልብ ነው ብሎ የሚመጣ መኪና ሊገጫው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበትና ከዛ ደግሞ ሌላ ታረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንት አይላቸውም። ህጉም ለምን ይሄን እንስሳ አቢዩዝ አደረክ የሚለው ገና ነው እና ይሄ ህጉ ራሷን እየሰራ ያለ ምናልባት አልባተን በሬ ቢኖር በሬን እንትና የሥራ የምሰራበትን አጠቃብኝ እንደ ንብረት ስለሚቆጠር ህጉ ይዛን ሊደገፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ እየወረድንበት ልክ ነው፣ ይሄ የመጨረሻው ልካችን ነው ብዬ ነው ማስበው። ዘን በእነዚህ ፈተናዎች ውስጥ ማለፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም የሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። ይህ ወደፊት ቅልሽ ምንድን ነው ስለ ተቋሙ ስ ወደፊት ዓላማዎች ደግሞ ጠቅልላ አድርገሽ ንገሪን። ከመሰነባበታችን በፊት ቅድሜ ማስበው፣ አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርት የለም፣ ዶኔሽን ስላሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም መጠለያ ቦታ ማለት ነው እና የሚነሱትን ትንንሶች ምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘህ ነው የምንሳት ያለብህ ማለት ነው። እንደዛም ሆኖ አሁን ትልቅ ሸልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተወደሰታችን በተለይ የሚያርፉበት ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ ነው የተከፈተው ያለው ዶኔሽን ወስ ተማሰባሰ ሽታዎችን ለመከራይት ምክንያቱም አሁን ለሙሉ ግቢ ራሱ ይችላል በጣም ብዙ ነው። ለሳብ ደሞ ስትል የሚያከራይክ እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማስተካከለ ከተመፈልገው ነገር ሼልተር መፈት ነው። እህክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ ግዳ ግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደ የማያሳክምበት ምክንያት ኮስቱ ሀይል ስለሆነ ነው። በጣም የእንስሳ ሕክምና ክፍያ በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበት ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ፊልተር የሚገባበት ነገር ማድረግ እንፈልጋለን። እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው፣ ለእንስሶቹ ሲባል ማለት ነው። እና እንደዚህ አይነቶችን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ፣ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም፣ ዓለም ሳይፈልጋቸውም አውቶ ይጥሏቸዋል ወንዱሻ እንድትወልድ ይፈለጋል። ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም እንደዚ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው። ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኒቱ ፖስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣፈንታቸው ሞት ነው፣ መኪና ነው ያንን እንድታሰፈር እንዲያደረጓ እንፈልግም። እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል ማህበረሰቡ ማንቃት፣ እኔ ነቅቶ ማየት ትልቁ ሕልሜ ነው። ከነዚህ ሁሉ ማሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስሶች የማይታቀቁበት ሀገር፣ የማይደበደቡበት የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው አለም እንደ ውጭ አለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን እንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበት ሀገር ማለት በጣም እሱ ትልቅ ቢሽይ ነው፣ የማይጠብሳው ቢሽይ ነው። ተበል መለሰ። የተለያዩ እንስሳትን ተንከባካቢ ነሽ፣ ኢትዮጵያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ ጀመርሽ፣ ወጣት ነሽ። ሐሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። 没到我们这边来住。<music> ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ያንግ ላይቭስ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያን ህጻናትና አዳጊዎችን የኑሮ ቅጥ አንባር ባግድሞች ሲያጠና የቆየ ተቋም ነው። ኤደን ገረመው ከሳምንታት በፊት የሴ ተቋም ዋና ኃላፊ የሆኑትን ዶክተር አሉላ ፓንክረስትን አነጋግራለች። ዘገባው በመቀጠል ይቀርባል። ያንግ ላይፍስ በኢትዮጵያ የመጀመሪያው የረዥም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓ ም አንስቶ ሶስት ሺህ የሚሆኑ ኢትዮጵያውያንን ከጨቅላ ህጻንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአይምሮ ጤና ና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆች ና ወጣቶች አሉ። በያንግ ላይፍስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፐንክረስት። ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ። የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲኔት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ ለሕፃናት ላይ ምን አይነት ጫና ፈጥሮ እንደሆነ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የሕፃናት ጉልበት ብዝበዛና ስራ ጉዳይ፣ እንደዚሁም የጥቃት ጉዳይ፣ ያለ ዕድሜ ጋብቻ፣ ከፍልሰት፣ ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም፣ የተለያዩ አንገጋቢ የሆኑ ወቅታዊ አርስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ። ከኢትዮጵያ ውጭ በፔሩ በህንድና በቪየትናም የሚደረገው ይኸው ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው። ኢትዮጵያ ውስጥ እነዚህ ሶስት ሺህ ህጻናት ሁለት ሺህ ከተወለዱ ጀምሮ ነው የምንከታተላቸው ስለዚህ አሁን ሀያ ሁለት ሀያ ሶስት አመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች ሰባት ዓመታቸው ነበር ገና ተጥናቱ ሲጀመር ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ እያደጉ ስምንት ዓመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በስድስት ክልል በሀያ የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ሕፃናት ከባቦሰት ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶችን ናቸው። እና ግን ድሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከዳ አካባቢ ነው። እንደዚሁም ምግብ ዋስትና በገጠር ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት። በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት ሀያ ሁለት ዓመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ። የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው። በሌላ በኩል ግን ጥናቱ ጥሩ አይነት ውጤት እና ተስፋ የሚሰጥ አይነት ውጤት ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃ ቅንጭራነት ያጠቃቸው ልጆች የተወሰኑት፣ በርከት ያሉት እንደውም በአራቱም ሀገር፣ በተለይ በኢትዮጵያ ሁኔታቸው እየተሻሻለ መጣ። እያደጉ ሳለ መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጨራ ያጠቃቸው ልጆች በቃ ተስፋ የላቸውም ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣፋንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄም አመጋገብ ወሳኝ መሆኑ እና መጀመሪያ ላይ በመጀመሪያው አንድ ሺህ ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን። ህጻናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲ ኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደታዩ ዋና ዲሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም ጥናት አረጋግጠናል ይላሉ። እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት ትምህርት ተደራሽነት በጣም ጨመረ። ከዘጠና ቤት ወደ መቶ የሚደርስበት አካባቢ ነበር በከተማዎች በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም እያሽቆለቆለ መሄዱን ማረጋገጥ ቻለን። የጥናት መርሃ ግብሩ በህፃነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎችም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶች እና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላ እና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰ እና የህዝብ ቁጥር መጨመር እየተ መዘገበ እንደሆነም ጠቁመዋል። ህፃናቱ እያደጉ ሳለ የፆታ ልዩነቶች በጣም ጎልቶ አይታዩም ነበረ አስራ ሶስት አስራ አምስት እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የሥነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦት እና ተደራሽነት የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ ሴት ልጃገረት ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል እዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየ ነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም። ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ 19ን የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአእምሮ ጫና ማጥነቷል የመርሃ ግብሩ ዋና ዲሬክተር ዶክተር ላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ። በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛያት የሚባለው መጨመር የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት ምንለው ሙከራ የጥናት ዘዴዎቹን እና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአእምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች የአጥኒ ቡድኖች በሀያ የተለያየ አካባቢዎች በኢትዮጵያ እያጠኑ ነው። ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ አመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት ለአንግለርስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክርስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናደው ዘገባ ኤደን ገረመው። ኤደንን ለቀደመው ዘገባ አመሰግናለሁ። በአይቨሪ ኮስት አዘጋጅነት እየተካሄደ ያለው የአፍሪካ ዋንጫ ብዙ አስገራሚ ውጤቶች እየታዩበት ነው። በመላ አፍሪካ የስፖርት አፍቃሪያን ዘንድ መነጋገሪያ በሆነው ስፖርታዊ አውድ ዙሪያ የኢትዮጵያውያን አስተያየትን አካተናል። አዲስ ቸኮል ያቀርበዋል። የዘንድሮ የአፍሪካ ዋንጫ የማጣሪያና የጥሎ ማለፍ ውድድሮችን አልፎ ለሩብ ፍጻሜ የቀረቡ ስምንት ክለቦች ተለይተዋል። ቀሪዎቹ አስራ ስድስት ክለቦች ወደየአገራቸው ተሸኝተዋል። ውድድሩ በእስካሁኑ ሂደቱ ብዙ ያልተጠበቁ ውጤቶችን ያስተናገደ ነው ተብሏል። ውድድሩን ከጀምሩ አንስቶ የተከታተሉ እንደሆነ ከነገሩን የድሬዳዋ ከተማ ነዋሪዎች አንዱ አቶ ጥለም መገንቶ ወይም በስፋት በሚታወቁበት ቅጽል ስማቸው ሲዳሞ፣ አብዛኛውን የእግር ኳስ እድሜያቸውን ቀድሞ የድሬዳዋ ጥጥ ማህበር ቆይቶ ደግሞ የድሬዳዋ ጨርቃጨር ክለብ ላይ በተጫዋትነት በምክትልና ዋና አሰልጣኝነት አሳልፏል። በዘንድሮ አፍሪካ ዋንጫ ታላላቅ ብሔራዊ ቡድኖች እንደተጠበቁት አልሆንም ብለውናል። አፍሪካ ዋንጫ አንደኛ ነገር ከዝግጅቱ ጀምሮ በጣም ጥሩ ነው። እራሱ ስቴዲየሙ ምኑ የነበረው ሰርሞኒ ሁሉ በጣም ጥሩ ነው። ግን ግምት የተሰጣቸው ቡድኖች የተጠበቁት ያህል አላየናቸው እንደ መሰለኝ። የንቀትም ሊሆን ይችላል መዘናጋትም ሊሆን ይችላል እ ለምሳሌ አሁን ኮትዲቯርን ብንወስድ እንደዛ አይነት ሽንፈት ውስጥ ወድቆ ነበር። ግን ከዛ ተምሮ አሁን በቀደም ዕለት ከትናንት ወዲህ አይደለም የተጫወተው ያደረገው እንቅስቃሴ ለዋንጫ የሚያሳጨው ይሆናል ብዬ ነው መገመት። ክስተት የምለው የትናንትናው ማታ አሁን ማነው ሞሮቆ የጣለው ቡድን ክስተት አለው። የተጠበቁት ብሔራዊ ቡድኖች እንደታሰቡት ባለመገኘታቸው ላይ ተመሳሳይ አቋም ያለው የቀድሞ የኢትዮጵያ ብሔራዊ ሊግ ክለቦች ተጫዋች ና አምባ አሰልጣኝነት ስራ ላይ የሚገኘው አቶ ዮሴፍ ጌዛቸው መንስው ከብሔራዊ ቡድኖቹ ይልቅ በአውሮፓ ክለቦች የሚጫወቱ ተጫዋቾች በሙሉ አቅማቸው ባለመጫወታቸው እንደሆነ ያምናል። ከድሮም ካየው ካስታወስከው ተኮፍሰው ነው የአፍሪካን ዋንጫ ላይ የሚመጡት በጣም ራሳቸውን እግራቸውን ጠብቀው በዶላር ስለሚ በጣም በሳምንት ስለሚከፈላቸው አፍሪካን በጣም ተጠንቅቀው ነው የሚመጡት እና ክለቦቻቸው ማስጠንቀቋቸው ባይልኳቸው ራሱ ደስ ይላቸዋል እና ያን ተጽዕኖ የፈጠረው ብዬ ነው የማስበው። ራሳቸውን ራሳቸው በጣም እንትን ብለው ነው ንቀው ነው የሚመጡት ፕሮፌሽናሎቹ፣ በተለይ ስፔን፣ እንግሊዝ የሚጫወቱት ከበፊትም እያናደዱን ነው በነ ካኑ ጊዜ ጀምሮ እግራቸውን እየጠበቁ ነው የሚጫወቱት። የድሬሯ ከነማ ደጋፊው አቶ ሙላ ለብ ፀጋዬም የዘንድሮ አፍሪካ ዋንጫ ባልተጠበቁ ውጤቶች የተሞላ ነው ይላል። በእግር ኳስ ውስጥ የማይጠበቁ ነገሮች ግን እየተመለከትን ነው። ከማንጠብቃቸው እግር ኳሶች አንዱን እንደ ፊልም እያየነው ነውእና ትናንትና የነበሩ ጨዋታዎች ራሱ የሚገርሙ ናቸው እና የአፍሪካ ዋንጫው ትንሽ እንትን ነው፣ በቃ ፈን የሚያደርጉ ናቸውና የጥሩ አንደኛ ሆነው ሰባት ነጥብ ይዘው ዘጠኝ ነጥብ ይዘው ያለፉ ሀገራት በሙሉ ተሰናብተዋልና እግር ኳሱ ከእግር ኳስ ደግሞ የሚጠበቅ ስለሆነ እያየን ነው። ፍጻሜው ደግሞ የሚያምር እንደሚሆን አንጠራጠረ። በእርግጥ በአምናዊ ኳታሪው ዓለም ዋንጫ አፍሪካን ወክሎ የተሳተፉት አምስቱ ክለቦች ማለትም ሴኔጋል፣ ጋና፣ ሞሮኮ፣ ቱኒዚያና ካሜሩን ከሩብ ፍጻሜ ውድድር ውጪ ሆነዋል። ፊፋ በሚያወጣው ወርሃዊ የብሔራዊ ቡድኖች ደረጃም ከአፍሪካ ከአንደኛ እስከ አምስተኛ ያሉት ሞሮኮ፣ ሴኔጋል፣ ቱኒዚያ፣ አልጄሪያና ግብጽም አሁንም በሩብ ፍጻሜ ውድድር ላይ አናያቸውም። አቶ ዮሴፍ ጌታቸው በዘንድሮ አፍሪካ ዋንጫ ስም የሌላቸው ቡድኖች ሁሉ ትልቅ ደረጃ ላይ መድረስ እንደሚችሉ ማየታችን ለኢትዮጵያውያን ትምህርት ይሆናል ይላል። ስሜት የሰጠኝ ጨዋታ የበሊጎሬ አንጎላ የአንጎላ ነው ከዛ ድረስ መድረሳቸው እና እነ ግብጽንም ያህል እንደዚህ መፈተተነች ለእኛ ለኛ ለኢትዮጵያኖችም ጥሩ ነው ብዬ ነው የማስበው። በቃ እኔ ትንንሾቹ ሲያሸንፉ ደስ ነው የሚልኝ። ለምን እኛ በእግር ኳሱ ትንሽ ገና ትንሽ ስለሆንም ያነሳስተናል ብዬ አስባለሁ። አሶጥላው የአፍሪካ ብሔራዊ ቡድኖች አቅም የተቀራረበበት ውድድር እያየ ነው ይላሉ። የታሰቡት ቡድኖች አቅማቸውን ተጠቅመው ህብረታቸውን እ ተጠቅመው አንድነታቸውን ተጠቅመው ትልቅ ውጤት ነው የመጡት? ምክንያቱም እነዛ ያገኛሉ ተብሎ የተገመቱት ቡድኖች እንደተባለው ነገር የሰሩት ነገር የለም። ድንገተኛ ዱብ ዕዳ ነው የደረሰባቸው። ስለዚህ ከአሁን በኋላ ያለው የዋንጫ ጨዋታ እንጃ በጣም በጣም በጣም በጣም አመርቄ ነው ብዬ ነው የምገምተው። አቅማችንም የአፍሪካ አቅም ምን ያህል እንደሆነ የታየበት ጊዜ ነው ብዬ ነው የምገምተው። አቶ ሙላለም ጸጋይ ደግሞ የውድድሩ ተገማች አለመሆን የአፍሪካ ክለቦች መሻሻል ማሳያ ነው ይላል። ውድድሮቹን ካያቸው ዜሮ ለዜሮ አንድ ለባዶ ምናምን ባለቀ ሰዓት የሚገቡ ኳሶች ናቸውና ውጥረት ያለበት ነውና የዘንድሮ ደግሞ በሰፊ ጎል የተሸናነፉበት ውስና ያለው ውጥረቱ እንደዛው ነው እና ጠንካራ መሆናቸውን የምታይበት የጎል ብዛት የለበትም። እንትኑ ላይ ምድብ ድልድሉ ካለቀ በኋላ አሁን ላይ ያለው ብዙም ጎል የምታይበት ነገር አይደለምና ውጥረት ያለበት መሆኑን ያስታውቃል። ውድድር በአጀማመሩ ላይ ቀድሞ እንደነበሩ የአፍሪካ ዋንጫ ውድድሮች የብዙዎችን ቀልብ የሳብ አልነበረም ያለ አቶ ዮሴፍ፣ ውድድሩ ከመጀመሩ በፊት በገበያ ላይ በስፋት ሲቀርቡ የነበሩት ውድድሩን የሚመለከቱ የህትመት ውጤቶች አሁን መቅረታቸውን በማሳያነት ይጠቅሳል። አፍሪካ ዋንጫ ቀዝቅዟል። በአብሶ በድሬዳዋ ብዙ ቤቶች ምን የሚያገባው ምን ተሳይ እንደ በፊቱ አይደለም። ይሄ ፕሮግራሞች ቀድሞ አለመሸጣቸው የፕሮግራም እነዚህ ኳስ ተጫዋቾች ያሉበትን ከልጅነታችን ጀምሮ የኳስ ተጫዋቾችን ምስል እየቀደድን ነው። አንዳንዶቹን መጫወቻም እንደ መጫወቻም አለም እንደ ማስቲካም ቤታችን ለምንለጥፈው ፕሮግራም አለ። በትልቁ ትንንሽም ኪሶቻችን ይዘን አሁን እንደዛ እንኳን የምናስቀረው ነገሮች የሉ። የድሬዳዋ ከነማ ደጋፊ አቶ ሙላለም ጸጋዬ ግን ቀድሞም ቢሆን የአፍሪካ ዋንጫ አጀማመዱ ቀዝቀዝ ያለ እንደሆነና ቀስ በቀስ ግን የብዙዎችን ቀልብ እንደሚስብ ነው የሚናገረው። በዘንድሮ አፍሪካ ዋንጫ ያልተገመቱ ቡድኖች ለሩብ ፍጻሜ እንደደረሱ ሁሉ ለግማሽ ፍጻሜና ለፍጻሜውም እነማ እንደሚደርሱ ለመገመት እንደሚከብድ ነው የስፖርት ባለሙያዎች የተናገሩት። ለአሜሪካ ድምጽ አዲስ ሸኮል ከድሬዳዋ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሥ ታምሬ ነው። መልካም ምሽል